ዜናዜናዜና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባበሉ በሉ ታክሲው ሞልቷል። ሄኖክ ሰማዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ። በሳዑዲ አረቢያ ጉብኝት ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሳውዲ በእስር ላይ የነበሩ በሺዎች የሚቆጠሩ ኢትዮጵያውያንን እንዳስፈቱና ትውልደ ኢትዮጵያዊው ቱጃር ሼክ መሐመድ አላሙዲን ለማስፈታት ጥረት መጀመራቸውን ተናግረዋል። ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ ከእስር ስለተለቀቁትና በአጠቃላይ የኢትዮጵያዊ ኑሮ ደግሞ እንዲያብራሩልን በሳውዲ አረቢያ የኢትዮጵያ ማህበረሰብ ወኪሎችን አነጋግረናል። በዚህ አጋጣሚ የጠቅላይ ሚኒስትሩ መምጣት ህዝቡ በጉጉት የሚጠብቀው ነገር ነበረ። ሆኖም ግን ህዝቡን እንዲያገኛል ተደረገ እና በጣም አዝነናል። ወደ ስድስት የሚጠጉ ዓለም አቀፍ ሽልማቶችን የተቀበለውና ለዘጠኝ ጊዜ ታስሮ የተፈታው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮችን በእንግድነት ተገኝቶ ያደረገውን ውይይት የመጨረሻ ክፍልም ይዘናል። የተጣለውን የዲሞክራሲያዊ መስራት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የምንችለው በእርቅ ነው። በበቀል ደግሞ ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማ አስተሻገሩ ዜና እናስቀድም። አዲስ አበባ ቦሌ ቡልቡል አካባቢ ትናንት ምሽት ፍንዳታ መድረሱን የአይንማኞች ለአሜሪካ ድምፅ ሬዲዮ ተናግረዋል። ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ማብራሪያ አልሰጠም። ትናንት ከምሽቱ አራት ሰዓት ላይ ከዓለም ካፌ ፊትለፊት የደረሰው ይህ ፍንዳታ ለጊዜው ከፍተኛ መደናገጥ ፈጥሮ እንደነበረ እነዚሁ የዓይን እማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ በዓይናቸው ከተመለከቱት መካከል የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ሁምቡላላ አንዱ ናቸው። የአፍሪካ ቀንድ አካባቢን ባለፉት ሁለት ቀናት የመታው እጅግ የከበደ ዝናብ ያስከተለው የሐሩር አውራጃ ማዕበልና ውሽንፍር ለሰላሳ ሰው ሞት ምክንያት ሆኗል። ቅዳሜና እሁድ የጣለው ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ኃይል በምስራቅ አፍሪካ አካባቢዎች ላይ እስካሁን ከተመዘገቡት ሁሉ እጅግ የበረታው እንደሆነ ባለስልጣናቱ አስታውቀዋል። በተለይ የሶማሊያን ዋና ከተማ ሞቃዲሾን የመታው ማዕበልና የወረደው ዶፍ ዝናብ ስድስት ሰው መግደሉን ከሶስት መቶ በላይ ቤቶች ማጥለቅለቁን የከተማይቱ ከንቲባ አብዱራሂም ኦስማን ለቪኦኤ ገልጸዋል። ናይጄሪያ ውስጥ ላለፉት ሶስት ወራት ተዘግቶ የቆየ አሸባሪዎች ጥቃት ያደረሱበትና አንድ መቶ ዘጠኝ ተማሪዎች የተጠለፉበት ትምህርት ቤት ተከፈተ። ከተጠለፉት የሚበዙ ውስጥ ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወደ ዳብቺ ትምህርት ቤት ልጆቻቸውን ለመላክ የደህንነት ጉዳይ እያሳሰባቸው መሆኑን ወላጆች እየተናገሩ ነው። በመጨረሻም በንግድ ጉዳዮች ላይ ከቻይና ጋር ያለው ግንኙነት መሻሻል ማሳየቱን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ፕሬዚዳንቱ ዛሬ ማታ በትዊተር ባስተላለፉት መልእክት ቻይና ብዛት ያላቸው ተጨማሪ የእርሻ ምርቶችን ከአሜሪካ ለማስገባት ተስማምታለች። ይህም ገበሬዎቻችን ለብዙ ዓመታት ሳያገኟቸው ቆዩ፣ በጣም ጥሩ ነገሮች አንዱ ነው ብለዋል። ዩናይትድ ስቴትስ እና ቻይና ወደ ውጭ በሚልኳቸው ሸቀጣሸቀጥና አዳዲስ ከባድ ታሪፎች ከመጣል ለመቆጠብ መስማማታቸውንም የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ምኑንችን አስታውቀዋል። ለዛሬ ያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንሪስ ትገር በሳውዲ አረቢያ ጉብኝት ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳውዲ በስር የነበሩ በሺዎች የሚቆጠሩ ኢትዮጵያውያንን እንዳስፈቱና ትውልደ ኢትዮጵያዊው ቱጃር ሼክ መሐመድ አላሙዲን ለማስፈታት ጥረት መጀመራቸውን ተናግረዋል። ኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ከስር የተፈቱት ወደ ሀገራቸው መመለስ ጀምረዋል ብለዋል። መስታወት አረገው ዝርዝር አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት መጨረሻ ወደ ሳውዲ አረቢያ ጉብኝት አድርገው ነበር። በተለያዩ ምክንያቶች በስር ላይ የሚገኙ ዜጎቻችን እንዲፈቱልን፣ ለሀገራቸው፣ ለቤተሰቦቻቸው፣ ለቀያቸው እንዲበቁልን እንፈልጋለን በማለት ባቀረቡት ጥያቄ መሰረት በሳውዲ መንግስት ፍርድ ተፈርዶባቸው በስር ላይ ይገኙ የነበሩ 1085 እስረኞች ከስር ተለቀዋል። ይህን ጠንካራ አቋማችን ያወቁት ክራውን ፕሪንሱ አሳዛኝ ቢሆንም ማታ ከለይቱ አስር ሰዓት ላይ ተግባብተን ጠዋት ይሰጡን ከወሰኑ በኋላ ቤተሰቦቻቸው ባደረጉባቸው ከፍተኛ ጫና አሁን ከኛ ጋር ሊመጡ አልቻሉ። ከሳቸው በስተቀረ አስር ጥያቄ ነበረን። ዘጠኙን መልሰውልን ለአስረኛው ጥቂት ጊዜ ይስጡን ብለዋል። የሺ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንች አንድ ኢትዮጵያ ታስራለችና፣ ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ። አብዛኛዎቹ ከእስር የተፈቱት ኢትዮጵያውያን ሀገራቸው ቀያቸው ገብተው ከቤተሰቦቻቸው ጋር መገናኘታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ተናግረዋል። ቀሪዎቹም በጥቂት ቀናት ውስጥ ወደ ሀገራቸው ይገባሉ ተብሎ ይጠበቃል። ከዚህ ቀደም የውጭ ጉዳይ ሚኒስትር መስሪያ ቤት በሚኒስትር ደኤታ በዶክተር አክሊሉ ኃይለ ሚካኤል የሚመራ ጊዜያዊ ኮሚቴ በማቋቋም እስረኞችን በተመለከተ ከፍተኛ እንቅስቃሴ ሲያደርግ እንደነበር የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጨምረው ገልጸውልናል። አቶ ሻውል ጌታሁን በሳውዲ አረቢያ ሪያድ የማህበረሰብ ተወካይ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ጉብኝትና የእስረኞችን የማስፈታት ሂደት ደስ እንዳሰኛቸው በመግለጽ በሪያድ የሚገኙ ኢትዮጵያውያን የዚህ ጉብኝት አካል አለመሆናቸው ቅር እንዳሰኛቸው ተናግረዋል። እስረኞቹ መለቀቁ በጣም ጥሩ ነገር ነው። ግን በሌላ መስኩ ደግሞ እዚህ ሀገር ላይ አሁን ያለው ኢትዮጵያዊ እንደው በቀላሉ የቁም እስረኛ ነው ማለት ይቻላል። ሀገር ቤት መግባት የሚፈልግ ነው፣ ለመሄድ የተቸገረ ነው፣ እዚህ ለመኖርም የተቸገረ ነው እና በዚህ አጋጣሚ የጠቅላይ ሚኒስትራችን ወደ ሳውዲ አረቢያ መምጣት በጣም ትልቅ ነገር ነው የነበረው ለዚህ አካባቢ ማህበረሰብ። አሁንም ግን እንግዲህ ጅዳ ነበረ የመጡት ጠቅላይ ሚኒስትሩ ዳና አካባቢ ያሉ የማህበረሰብ ወኪሎች ጀዳ በሚገኘው ቆንስላ አማካኝነት ወኪሎቹ ቢያንስ እንዲገኙ ተደርገው አካባቢያቸውን ችግር ያስረዱ ይመስለኛል። የሪያድ እና የአካባቢው ማህበረሰብ ግን የመገናኘት እድሉን አላገኘም። የሪያድ ኤምባሲም ይሄንን ነገር ፋሲሊቴት አላደረገልንም ማለት ነው እና በጣም አዝኗል ህብረተሰቡ። ምክንያቱም እኛ በዚህ ጉዳይ ላይ አንቺም ታውቂያለሽ ወደ ኢትዮጵያም ተልከን ጉዳዩን ለኢትዮጵያ መንግስት የማቀርበን የተለያዩ ዝርዝር መረጃዎች እንዲሰሩ ተብለው ያው ህዝቡ በጣም በተለያየ ችግር ውስጥ መኖሩን መንግስት ያውቃል። በዚህ አጋጣሚ የጠቅላይ ሚኒስትሩን መምጣት ህዝቡ በጉጉት የሚጠብቀው ነገር ነበረ። ሆኖም ግን ህዝቡን እንዲያገኘ አልተደረገም እና በጣም አዝነን እሱ ከዚህ ቀደም ሳውዲ በወጣው የአመት ግብር በተመለከተ የኢትዮጵያ መንግስት ከእናንተ ጋር እንዲቆም ወደ ኢትዮጵያ ገብታችሁ የምትሰሩበትን መንገዶች እንዲያመቻችላችሁ ለውጭ ጉዳይ ሚኒስተር ጥያቄዎቻችሁን ባለፈው አመት አቅርባችሁ ነበረ። እናንተ እንግዲህ በመኖሪያ ፈቃድ የምትኖሩ በርካታ ነዋሪዎች ናችሁ። ይህንንስ በተመለከተ የጠየቃችሁ ጥያቄ ምን ምላሽ አገኘ? ኢትዮጵያ በሄዱን ሰአት ኢትዮጵያ ላይ ያሉ የ ሚኒስትሩ መስሪያ ቤት የሰጡን አቅጣጫ የነበረው ምንም እንኳን እኛ ከሪያድና ሪያድን አካባቢ ወክለን ብንሄድም ችግሩ ሰፊና የሳውዲ አረቢያ ችግር ስለሆነ የእናንተ ብቻ ጥያቄ በቂ ስላይደለ የሌሎችንም አካባቢዎችን የያዘ ዝርዝር መረጃ ማን፣ መቼ፣ ምን ይፈልጋል፣ ምን ይዞ መምጣት ይፈልጋል የሚለውን ዝርዝር መረጃ ከኢምባሲው ጋር ከሚስዮኑ ጋር ሆናችሁ ሰርታችሁ ላኩ የሚል መልስ ነበር የሰጡን በጊዜው። በዛ ሰዓት ከውጭ ጉዳይ ሚኒስቴርም አብሮን የነበረ ሰው ይህንኑ ይዞ መጥቶ ለሚስዮኑም ለማህበረሰባችን መሳወቅም፣ እንግዲህ ይህንን ለመስራት እዚህ ከመጣን በኋላ ግን ሚስዮኑ በራሱ መንገድ የሚያነሳቸው ጥያቄዎች አሉ። ጥያቄዎች ምንድን ነው? በጽሁፍ ይምጣልኝ በጽሁፍ ካልመጣ ይሄንን ይዤ ወደ ስራ አልገባም የሚል አቋም ያዘ። ይሄንንም ብለው ደብዳቤ ጽፈናል ብለዋል ወደ ውጭ ጉዳይ ሚኒስትር። ውጭ ጉዳይ ሚኒስትርም ገብቶ ወይ በጽሁፍ ካላከልልም ነው የሚሉት። በዚህ ሁኔታ ላይ እኛ መጠየቆችን መስፈርቶችን አዘጋጅተን ህዝቡን ልንጠይቅ ባልነው ሁኔታ እንግዲህ ሚስዮኑም በመስሪያ ቤት በራሱ አያያዝ አካሄድ ሳውዲ አረቢያ የሚገኙ ኢትዮጵያዊ ዴታ እንዲሰራ ነበር የተጠየቀው። እንግዲህ ነገሮች አስቸጋሪ ሁኔታ ውስጥ በቀን በቀን ህብረተሰቡ ወደ ችግር ውስጥ እየገባ በጣም ብዙ ሰዎች፣ ህጋዊ የነበሩት ሰዎች በአሁኑ ሰዓት መኖሪያ ፈቃዳቸውን ማደስ ባለመቻላቸው ህገ ወጥ የሆኑ በጣም ብዙ ኢትዮጵያውያኖች ናቸው ያሉት። እንግዲህ በዚህ ሁኔታ ላይ ነው እንግዲህ የውጭ የጠቅላይ ሚኒስትሩ ወደ ሳውዲ አረቢያ መምጣት ትልቅ አጋጣሚ የነበረው አቶ አብዱ ሁሴን በሳውዲ አረቢያ አስራ አምስት ሺህ ኢትዮጵያውያን ይኖሩባታል ተብሎ በሚገመተው መዲና ከተማ የማህበረሰብ ተወካይ ናቸው። ከኢትዮጵያው ጠቅላይ ሚኒስትር ጋር ማህበረሰባቸውን ወክለው ችግሮቻቸውን ለመግለጽ እድሉን አግኝተዋል። ሁሉንም ጨምረን መዲና ከተማ ላይ ወደ አስራ አምስት ሺህ የሚሆን ኢትዮጵያውያን አለ ብለን ነው የምንገምተው። በዚያ መሰረት ጠቅላይ ሚኒስትር አብይ አህመድ ባለፈው አርብ ላይ ጌዳ ላይ እኔም ለመገኘት ዕድሉ ገጥሞኝ ነበር። ሁሉንም ማህበረሰብ እንኳን ባይቻል የሃይማኖት አባቶችን ታዋቂ ሰዎችን የማህበረሰቡ ተወካዮችን እንዳናገሩ ፍላጎታችን ነበር። ነገር ግን ከጊዜ ጋራ እንደዛ ማድረግ ባይቻልም በየከተማው ያሉት የማህበረሰቡን ተወካይ አቅርበውናል፣ ተገናኝተናል አልከታቸው ጋር። ይህም እንግዲህ አንደኛው መዲና ነው። ሁለተኛው መካ፣ ሶስተኛው ጌዳ የጀዛን ኮሚኒቲ እና እዛ አካባቢ የጀዳ አካባቢ የኢትዮጵያ ትምህርት ቤት መምህር፣ የሴቶች ማህበር ሊቀመንበር፣ እነዚህ ሰባት ስምንት ሰው ከጠቅላይ ሚኒስትር ዶክተር አብይ ጋራ ተነጋግረን ተቀራርበን ተነጋግረናል። በማህበረሰባችን ችግር ላይ ጥያቄ አንስተን ተወያይተናል ለማለት ፈልጌ ነው። ስለዚህ ይህን ገለጻ በማድረግ በተጣበበ ጊዜ ቢሆን እና አካባቢ እዚህ ሀገር ላይ እንደ ማህበረሰብ ተወካይ ችግራችሁ ምንድን ነው ብለው ጠይቀውናል እንግዲህ የእኛ ችግር በአሁኑ ሰዓት የሳኡዲ መንግስት በተለይ በቤተሰብ ላይ በህጻናት ላይ በፋሚሊ ላይ ያወጣው ህግ ከባድ ስለሆነ አሁን ሁለት መቶ ብር መቶ ብር እየከፈለ ነው ሁለት መቶ ብር ገብተናል እስከ አራት መቶ የሚሄድበት ቤታስ ካለ ድረስ ወደ ሀገራችን የመሄድ ነገር አጭር ጊዜ ነው ከዚህ በኋላ እዚህ ሀገር ላይ ልንኖር የምንችለው የሚል ነው ስለዚህ ማህበረሰቡ እኛም እንደ ማህበረሰብ ተወካይ እየጠየቀ የነበረው ጥያቄ የቀረጽ ነጻ መኪና፣ የአዝማም መኪና እንኳን ይዞን እንድንገባ ይፈቀድልን፣ እዚህ ሀገር ስንኖር ደግሞ መብታችን ይከበር። እስከ ቤቶች ገብተው ወታደሮች ይይዙናል። አለግባብ ህጋዊ የሆነውን ሰዎች ህጋዊ መኖሪያ ፍቃድ ያለንን ሰዎች አለግባብ ያሳፈሩናል። እና ይሄንና ይሄን የመሳሰሉ በአካባቢያችን ነ ሁሉም በየከተማው ያለውን ችግር ጥያቄ ያቀረብንበት ሁኔታ ነበር። ያው መልሶም እንግዲህ በስራቸው በኩል የተመለሰው መልስ፣ በተለይ መብታችን ይከበር፣ እኛነታችን ሊከበር ይገባል ብላችሁ ያላችሁት ነገር የሳኡዲ መንግስት ጋራ አሁን የጀመርነውን ግንኙት ዲፕሎማሲ ጥንካሬ ጠንካራ አድርገን ወስደ ነው እኛም የዜጎቻችን የመጀመሪያው ጥያቄያችን መብታቸው ተከብሮ እንደ ማንኛውም መኖር መቻል አለባቸው፣ ሀገሪቱንም አክብረው ተከብረው መኖር አለባቸው ብለን ጥያቄውን አንስተናል ማሉት የማህበረሰቡ ጥያቄ ይኸው ከዚሁ ጋር የተያያዙ ስለነበር የስረኛዎችን ሀገር ውስጥ ያሉ ስረኞች መጠየቅና መፍትሄ መደረግ አለበት ብሎ ሲጠይቅ ስለነበረው ስለነበረ ነገር ግን እነሱ እርሳቸው ቀድመው ጥያቄውን አቅርበው ከመንግስት ጋር ተወያይተው ነው እኛ ጋር የቀረቡት። በችግሮቻችን ዙራ መፍትሄ በሚያስፈልጋቸው ችግሮች ዙሪያ ተወያይተን ጥያቄችን አቅርበን ጥያቄያችን በአግባቡ የመለሱልንና ተስፋ ሰንቀን ያለንበት ሁኔታ አለ። እስረኞች ተፈተዋል። በእናንተ አካባቢ ብዙ እስረኞች አሉ፣ እርስ የሚያውቁት እኛ አካባቢ በጣም ባይበዙም የተወሰነ እስረኛ አለ። እስረኞች እኛ ጋ በግምት ነው፣ በነገራችን ላይ መቶ መቶ ሀምሳ አካባቢ ይሆናል ብለን ነው የምንገምተው። እነዚህም ጥቃቅን ቀላል ቀላል የሆነ ወንጀሎች አንድ ሰላሳ ሰላሳ አምስት የሚሆኑ ሰዎች አሉ ይሄ ክቡር ጠቅላይ ሚኒስትር ሳይመጡ በቆንትራል ቤት አሳውቅን እስረኞቻችን ሊጎበኙና ይጠየቁና ሊጠየቁ ወንጀላቸው ቀላል ቀላል የሆነውን እንኳን ለመሳፈር መንግስት ጥረት እንዲያደርግ እያለ እኛም እንደ ኮሚኒቲ ስንጠይቅ ነበር። አሁን እስረኛ መፈታት ተጀምሯል። በሌላ አካባቢ ነው፣ በጌዛን አካባቢ። እኛ አካባቢ ገና እኛም እየተነጋገርን እናያዋለ ነው። አሁን አልደረሰም በኛ አካባቢ። የኢትዮጵያ መንግስት ለዜጎች መብት፣ ሰብአዊ ደህንነትና ክብር ዋጋ ይሰጣል በሚል መርህ በተያዘው ባሳለፍነው ሳምንት የተደረገው የኢትዮጵያ የጠቅላይ ሚኒስትር በሳውዲ ጉብኝት በሀገሪቱ የሚኖሩ ኢትዮጵያውያንን መብትና ደህንነት ለማስከበር ከሳውዲ መንግስት ጋር ጠንካራ ውይይት እንዳደረገ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጨምረው ገልጸውልናል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ተክላይ አሜሪካ ራ ጋቢና በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት ሶስት ወራት ተዘግቶ ቆይቶ ዛሬ ሥራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ዳብቺ ትምህርት ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል ትላለች የአሜሪካ ድምጿ ቺካ ኦድዋ ከስፍራው በላከችው ዘገባ። በሦስት ወር ጊዜ ውስጥ ለመጀመሪያ ጊዜ በሰሜን ምሥራቅ ናይጄሪያ የሚገኘው የዳፕቺ ትምህርት ቤት በሩን ከፍቷል። ተማሪዎች ሰልፍ ተሰልፈው ብሔራዊ መዝሙር ዘምረው፣ ባንዲራ ተሰቅሎ ክፍል ተጀምሯል። በየካቲት ወር በአሸባሪዎች ታግተው የተወሰዱት ልጃገረዶች ሁኔታ የጸጥታ ሁኔታውን አስጊ አድርጎታል። በዛሬ እለት ትምህርታቸውን የቀጠሉት 220 ተማሪዎች ሲሆኑ ከጥቃቱ በፊት በዚህ ትምህርት ቤት ተመዝግበው ይማሩ የነበሩ አራት መቶ የሚሆኑት አልተመለሱም። አዳማ አብደል ካሪም የዳብቺ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው። ለዚህ ምክንያት ይሆናል ብለን የምናምነው ወይንም የምንጠርጥረው ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ሰግተዋል ወይንም ተማሪዎቹ ራሳቸው መመለስ አልፈለጉም። ተማሪዎቹ በተለይ በቦኮ ሐራም የሽብር ቡድን ለአንድ ወር ያህል ታግተው የተያዙት አሰቃቂ በሆነ መልኩ እንደነበረ መርያም የተባለች የዳብቺ ተማሪ ታስረዳለች። ፎቶግራፎቻችንን አንስተው ወደ ትምህርት ቤት እንዳትመለሱ ብለው አስፈራሩን። እኔ ፍላጎቴ መማርና ማወቅ ስለሆነ ዛሬ ትምህርቴን ጀምር ያለው የዳብቺ ትምህርት ቤት አርጅቶ መፈራረስ የጀመረ ነው። መስኮቶች ተሰባብረዋል። የሴት ልጆች ማደሪያ ክፍሎችም አልጋ የላቸውም። ውሃና መብራት ይቆራረጣል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሰሜን ናይጄሪያ የሚገኙ ትምህርት ቤቶችን ለትምህርት አሰጣጥ የተመቹ እንዲሆኑ፣ መምህራንም ወቅታዊ የሙያ ስልጠና እንዲያገኙ ጥረት ይዟል። ይህ ጥረት ግን ዳብቻ አልደረሰም። በማይዱግሪ የዩኒሴፍ ሰራተኛ የሆኑት ጄፍሪ ኢዩ ጁምባ ትምህርት ቤቶች ደህንነታቸው እንዲጠበቅ በያዝነው መርሃ ግብር ውስጥ እየተካተተ አልነበረም። ወደፊት ግን በዚህ መርሃ ግብር ለማካተት አስፈላጊ መሆኑን ተረድተናል። ሆኖም ቀጣዩ ጥቃት የት እንደሚደረግ ማወቅ አይቻልም። በዛሬው ዕለት የዳብቺ ትምህርት ቤት ሲከፈት መለዮ የለበሱ ወታደሮች ጥበቃ ሲያደርጉ ታይተዋል። በከተማውም እንደዚሁ መለዮ ያለበሱ የጸጥታ ሰራተኞች በየስፍራው ተሰማርተዋል። የጸጥታ እርምጃዎቹ እንደሚረዱ ወላጆች ይናገራሉ። የቦኮ ሐራምን የሽብር ጥቃቶች ለመቋቋምና አልፎም አንሸማቀቅም የሚል መልእክት ለማስተላለፍ ወላጆች ሲወያዩ ነው የሰነበቱት። ጋርባ ሃሩና ከዳብቺ ትምህርት ቤት ከታገቱት ሴት ልጆች የአንዷ አባት ናቸው። ልንጋፈጣቸው ይገባናል። እንዋጋቸዋለን። ሊያሸንፉን አይችሉም። ይኸው አንፈራችሁም፣ ልጆቻችንን ትምህርታቸውን ይቀጥላሉ የሚል መልእክት ካሳለፍን አሸናፊዎቹ እኛ እንሆናለን። ከታገቱት ሴት ልጆች መካከል ሊያ እስካሁን አልተመለሰችም። ምክንያቱም ወደ እስልምና ሃይማኖት ተቀየሪ የሚል ጥያቄ ቀርቦላት በፍጹም በማለቷ አሁንም በቦኮሃራም ይዞታ ትገኛለች። ሬቤካ ሻሪቡ የሊያ እናት ናቸው። ልጄ ተመልሳ ስትመጣ ወደዚህ ትምህርት ቤት መልሻ አልልካትም። አንድም የመንግስት አካል አልደረሰልንም። ሊረዱን ወይም ሊከላከሉልን አልቻሉም። በሊያ ጉዳይ እንኳን ምንም መረጃ አይሰጡንም ወይም መጥተው አልጠየቁንም። የሊያ የክፍል ጓደኞች ዛሬ ትምህርት ሲጀምሩ ታዲያ በከፍተኛ ስጋት ነው። መማር በመፈለጋቸው ብቻ ለጥቃት ተጋልጠዋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን ነው የምናልፈው። ወደ ስድስት የሚጠጉ ዓለም አቀፍ ሽልማቶችን የተቀበለውና ለዘጠኝ ጊዜ ታስሮ የተፈታው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮቻችን ተገኝቶ ከጽዮን ግርማ ጋር ሰፋ ያለ ውይይት አካሂዶ ነበር። የውይይቱ የመጀመሪያ ና ሁለተኛ ክፍል ረቡና ሐሙስ ለት በመደበኛ ዝግጅታችን ተላልፏል። ቀደም ሲል በተላለፉት ሁለቱ ፕሮግራም ክፍሎች ስለ ቤተሰቡ፣ ስለ እስር ሁኔታው ና ስለ ጋዜጠኝነት ሙያው ለተነሱ ጥያቄዎች ምላሽ ሰጥቷል። ለዛሬ ስለ ዲሞክራሲ ና ስለ ቀጣይ እቅዱ የተካተተበትን ክፍል ይዘናል። ወደ ውይይቱ እናምራ የእስር ቤት ቆይታ ረጅም መሆኑን ቅድምም ጠቅሰናል። የእስር ቤት ጉዳይ ሲነሳ ደግሞ በጣም አብዛኛው ከመሰቃየት ጋር አሰቃቂና እንደው ተግባራት ከመፈጸም ጋር ተያይዞ ከበደል ጋር የሚነሳ ነው። አሁን ቅድምም እንዳልነው አዲስ አስተዳደር መጥቷል እና ከተስፋ ጋር ነው የማየው ያንተን ሀሳብ ያንተን አመለካከት ተስፋ እና ወደፊት ከመቀጠል ከመስራት ጋር አንዳንዶች ደግሞ አሉ አስተያየት የሚሰጡ የለም ኢህአዴግ በኢህአዴግ ውስጥ የነበሩ ሰዎች በዚህ ተግባር ላይ የተሰማሩ ሰዎች ሊቀጡ ይገባል ሊታሰሩ ይገባል ኢህአዴግም እንደ ኢህአዴግ ስርዓቱ መፍረስ አለበት የሚል ሀሳብ የሚሰጡ በአንተ በኩል ምንድን ነው አስተያየትህ እንግዲህ ዲሞክራሲያዊ ስርዓትን መገንባት የሚል ነገር አምጥተሃል ከኢህአዴግም ከአዲሱ አስተዳደርም ጠበቀው ነገር ብላ አስቀምጠሃል እና ምንድን ነው አስተያየትህ እኔ ሞስሽ ሌሎች ሌት ስታርተርስ አድቫንቴጅ የሚባል ነገር አለ። አርፍደሽ ስትጀምር አንድ ነገር ከአንቺ በፊት የሄዱት የተሄደበት መንገድ ትቶልሽ የሄደ ተሞክሮ አለ። ይህን ተሞክሮ የምናገኘው ከ ከሀገራችን አይደለም ከዓለም በሌሎች ሀገሮች፣ ሌሎች ሀገሮች በየትኛው መንገድ ሄደው ነው ዲሞክራሲያዊ ስርዓት መገንባት የችሉት የሚለውን ጥያቄ መጠየቅ አለብን። አርፍደን ደን ጀማሪዎች እንደመሆናችን መጠን አሁን እንደምሳሌ አነሳሁልሽ ደቡብ አፍሪካ ነው ደቡብ አፍሪካን ተከትለው በነገራችን ላይ ብዙ ሀገሮች በዛ መንገድ ሄደዋል ግን ደቡብ አፍሪካ ላይ አተኮሬ ትንሽ ልናገር ምን እንዳደረጉ ደቡብ አፍሪካ ከኛ የባዘ በብዙ እጥፍ የባዘ ክፍፍል የነበረባት ሀገር ነበረች በብዙ እጥፍ ትንሽ አይደለም በብዙ እጥፍ በጣም አስቸጋሪ ሁኔታ ውስጥ የነበረች ሀገር ነች ለረዥም ጊዜ የቆየችው ግን ነበር ከዛ አስቸጋሪ ሁኔታ ውስጥ ወጥታ እንደጠቀስኩት ለዓለም ሞዴል የሆነ ዲሞክራሲያዊ ስርዓት መገንባት ትችላለች ስለዚህ ከደቡብ አፍሪካ መማር አለብን ደቡብ አፍሪካ በዛ መንገድ ሄዳ ስኬት ነገር ከገነባች እኛም በዛ መንገድ ሄደን ስኬት የሆነ ነገር የመገንባት እድላችን ሰፊ ነው። ምንድን ነው ከዛ ምን መማረው? አንዱ ትልቁ ነገር እነሱ ያላደረጉት ወደ በቀል አልሄዱም። ወደ በቀል ቁልፍ ነው ዲሞክራሲያዊ ስርዓት ለመስራት ወደ በቀል አለመግባት ቁልፍ ነው። ወደ በቀል ከገባን የምንፈልገውን ነው ኤንድ ሪዛልት ዲሞክራሲያዊ ስርዓቱን የምንመሰረትበትን መሰረት እናናቀዋለን። ስለዚህ ለምንፈልገው ነገር ብለን ነው ወደ በቀል ማንሄድ፣ ወደ እርቅ መሄድ አለብን። ከሌሎች መማር ያለብን እና ደቡብ አፍሪካን በምናጠናበት ጊዜ የሄዱበት መንገድ በጣም ግልጽ ነው። አንዱ እና ትልቁ ነገር ሁሉን አቀፍ የሆነ ጉባኤ ተጠርቶ እዚያ ላይ በሚደረግ በሚኖረው ሂደት ለነፃና ፍትሐዊ ምርጫ መሰረት መጣል፣ ከዛ በኋላ ያንን የሚያጠናክረው ያን በነፃና ፍትሐዊ ምርጫ የሚደረገውን ውጤት የሚያጠናክር ድባብ መፍጠር ያስፈልጋል። የተጣለውን የዲሞክራሲያዊ መስራት የሚያጠናከር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የምንችለው በእርቅ ነው፣ በበቀል አይደለም። ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው። ስለዚህ በግል ምንም ደረሰብን፣ ምንም እኔ ስድስት ዓመት ተኩል ያልነበርኩበት ፍጹም በቀጥታም በተዘዋዋሪም አባል ያልነበርኩበት ድርጅት ከስድስት ዓመት ተኩል እኮ ታስሬያለሁ። ይህን ወደኋላ መመልከት የለብኝም ለሀገር ለቆምኩበት አላማ ብዬ የቆምኩበት ዓላማ ሲፈጸም ማየት ስለምፈልግ ማለት ነው። እሱን አግዝፌ ማለት ነው። እኔ በግል ያለኝን ስሜት ወደ ጎን አድርጌ ማለት ነው። ስለዚህ ያን የምንፈልገውን ነገር የቆምነትን አለው መስዋዕትነት የከፈልነት ነገር ዘላቂ ነገር ለትውልድ ትቶ ለማለፍ እርቅ ወሳኝነት አለ። ድባቡን ለመፍጠር ማለት ነው። ዲሞክራሲ መሰረቱን ከጣለም በኋላ ስለዚህ በደል የደረሰባቸው ወይም በዚህ መንግስት በቀጥታ የሚሆን በተዘዋዋሪ በደል የደረሰባቸው ሰዎች ለይቅርታ መዘጋጀት አለባቸው፣ ይቅርታ ለማለት ነው። በመንግስት ይቅርታ ብለው ለህዝቡ ምሳሌ መሆን አለባቸው ነው። በመንግስት በኩልስ ምንድን ነው የምትጠብቀው እንዲደረግ? በመንግስት በኩል ቅድም እንዳልኩ አሁን ከመንግስት በኩል ሁሉ አብዛኛው የአንበሳው ድርሻ ይችን ሀገር ወደ ሰላማዊ የሆነ የዲሞክራሲ ችግር የማስገባት አብዛኛው ድርሻ የመንግስት ነው የአንበሳው ድርሻ ከመንግስት በኩል ሁሉን አቀፍ የሆነ ጉባኤ መጥራት አለበት። ፓርላማው መጥራት አለበት። ይሄን ሁሉን አቀፍ የሆነ ይሄ ጥሪው ሀገር ውስጥ ላሉት የፖለቲካ ድርጅቶች ብቻ አይደለም። በዋናነት ይሄ ጥሪ ከሀገር ውጭ ያሉት እና በሽብርተኝነት ለተፈረጁት ድርጅቶች ናቸው። እነዚህ እና ማን ናቸው? የተከሰስኩበት በሀሴ የተከሰስኩበት ግንቦት ሰባት አንዱ ነው። ሁለተኛው ኦነግ፣ ኦብነግ እነዚህን ቢያንስ እነዚህን ድርጅቶች እና ሌሎች በዋናነት ግን ቢያንስ እነዚህን ድርጅቶች ወደ ሰላማዊ ሰላማዊና ሕግና ሕጋዊ መድረኩ የሚገባበት ሁኔታ መፈጠር አለበት። ይሄ ደግሞ መንግስት ይሄ መንግስት ይሄ መንግስት ካልወሰደ ይሄን ኢኒሽየቲቭ መንግስት ካልወሰደ አስቀድሞ ይሄ መንግስት ማለት ነው ይሄን ኢኒሽየቲቭ ካልወሰደ እነሱ መተው በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ ሊሳተፉ የሚችሉበት ሁኔታ ያለው። ስለዚህ የመጀመሪያው ተግባር የሚጠበቀው ከመንግስት ነው። አሁን ከዶክተር አብይ ከዶክተር አብይ የምንጠብቀው ይሄንን ነው። አሁን ለለውጥ ፈልጋለሁ ብለዋል ግን ለውጡን መሬት ላይ ለማዋል ወደ ሀገሪቷን ወደ ሰላማዊ የሆነ ዲሞክራሲያዊ ሽግግር ለማስገባት መውሰድ ያለባቸው ብቸኛው እርምጃ ነው። ይህንን ደግሞ ቅድም እንዳልኩት ከደቡብ አፍሪካ ተምረን ነው። ከተፈተነውና ከሰራው መንገድ ተምረን ነው። እኛ የቀመርነው አደለም። እኔ ቤቴ ቁጭ የቀመርኩት ነገር አደለም። ከተፈተነውና ከሰራው የኢትዮጵያ ጉዳይ አንደኛው የዘር እና የጎሳ ጉዳይ አለ። የድንበር ጉዳይ አለ። ልክ ግጭቶች ሲመጡ ግጭቶች ሲቀሰቀሱ የሚወጡ የሚመጡ አፈት ልከው የሚመጡ ጉዳዮች አሉ። እነዚህስ ጉዳዮች በምን ይስተናገዳሉ? አሁን ላስረሳቸው። የዚ የብሄር ልዩነት የሚባለው ነገር በነገራችን ላይ አምባገነን የብሄር ችግር የት ነው ያለው ያልሽ እንደሆነ ዓለም ላይ የብሄር ግጭቶች የብሄር መጠራጠር የብሄር መለያየት መራራቅ የት የት ሀገር ነው ያሉት ብለሽ የመረመርሽ እንደሆነ አምባገንነት ባለባቸው ሀገሮች ውስጥ ብቻ አሁን ደቡብ አፍሪካ እንደምሳሌ ሊሰደልሽ አፓርታይድ በነበረበት ጊዜ በነጮች እና በጥቁሮች መካከል ብቻ አልነበረም ልዩነቱ ዙሉና ኮሻ ጆሀንስ በርግ ላይ ጠዋትና ማታ ተጋደለ፣ ተጨፋጨፈ፣ ተጣላ እየተባለ ዜና መስማት የተለመደ ዓለም የለመደው ዜና ነበረ። ዲሞክራሲ በገነቡ ማግስት ግን በዙሉና በኮሻ መካከል ያሉ ልዩነት መክኗል፣ ጠፍቷል። በነጭና በጥቁሩ መካከል ያለው ልዩነት እንደዛ። ከደቡብ አፍሪካ ወጣ ብለን ሌሎችንም የአፍሪካ ሀገሮች ስንመለከት እንደዛው። አሁን ጎረቤት ሀገር ኬንያን ማንሳት እንችላለን። በካልንጅና በኩኩዩ መካከል አምባገነናዊ ስርዓት በነበረበት ጊዜ በካልንጅና በኩኩዩ ጎሳዎች መካከል እንደዚሁ ግጭት ግጭት መጠራጠር ነበረ። ወደ ዲሞክራሲያዊ ስርዓት እየገባች ስትሄድ ኬንያ ግን ይሄ ይሄ ችግር መክኗል። የሌሎች አፍሪካ ሀገሮችን ተመሳሳይ ነገር ማንሳት እንችላለን። የብሄር ችግር የአምባገነን ስርዓቶች ውጤት ነው። ከስር መሰረቱ ልናደርቀው የምንችለው ፍቅር በማስተማር ብቻ አይደለም። እሱ ማስተማር አለብን፣ ፍቅር ወንድማማችነትንም ማስተማር አለብን። ዋናው ግን ዋናው ግን ከስር መሰረቱ የምናደርቀው ግን ዲሞክራሲያዊ ስርዓት በመገንባት ዲሞክራሲያዊ ድባብ ዳር ይገፋዋል። ላያጠፋው ይችላል ግን ይሄ ፅንፈኛ የሆኑት ድምፆችን ወደ ዳር ይገፋቸዋል፣ ትርጉም የሌለ ያደርጋቸዋል። ስለዚህ ይሄ አሁን የብሔር ግጭቶችን እንደተለየ የኢትዮጵያ ችግር አድርገን መመልከት የለብንም። በእኛ ላይ የተጋረጠ ልዩ ችግር አይደለም። አምባገነንነት ባለባቸው ሀገሮች ሁሉ ያለ ነው። አምባገነኖች የሚጠቀሙበት ነው። በዚህ የተጠቀሙ ነው ስልጣን ላይ የሚቆዩት አምባገነናዊ ስርዓትን ስናስወግድ ይህንን ጉዳይ ከስር መሰረቱ እናደርቀዋለን። ወይም በዳር ወደ ዳር ገፍተን ትርጉም የለሽ እናደርገዋለን። የጥቂቶች የጥቂቶች ሙጥኝ ብሎ የያዙት ነገር እናደርጓለን ብዬ አምናለው። መፍትሄ የኢትዮጵያ ችግር መፍትሄ አለው። መፍትሄው ዲሞክራሲ ነው እያልከን ነው። መፍትሄው ዲሞክራሲ ነው። መፍትሄው በደቡብ አፍሪካ መንገድ መሄድ ነው። መፍትሄ እንደ ህንድ መሆን ነው። እንግዲህ ጋዜጠኛ እስክንድር ነጋ፣ ስድስት ዓለም አቀፍ ሽልማቶችን ተቀብለሃል በዚህ በጋዜጠኝነት ሙያ ውስጥ በጣም እናመሰግናለን። የአሜሪካ ድምፅ ስቱዲዮ መተህ ማብራሪያ ስለሰጠህን፣ እንግዲህ ደግሞ እንዳልከው የሳተላይት ቴሌቪዥኑን ከጀመርክ በኋላ ምናልባት ስለሱ ደግሞ መተን ተገኝተን እንጠይቅ ይሆናል። ለአሁኑ ግን በአሜሪካ ድምፅ ስቱዲዮ መተህ ለሰጠህን ማብራሪያና ቃለ ምልልስ በጣም አመሰግናለሁ። እግዚር ስጥልን። እግዚአብሔር ስጥልኝ። አመሰግናለሁ። እግዚአብሔር አክብርልኝ። ጽዮንንና እስክንድርን እናመሰግናለን። ውይይቱን ሙሉውን በቪዲዮ ለመከታተል ከፈለጋችሁ ፌስቡክ አት ቪ አማሪክ ላይ እንደዚሁም በድረ ገጻችን ኒስ ስላሽ አማሪክ ላይ ታገኛላችሁ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አሁ እዚህ ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜርና እኔም መስታወት አራጋው ነበርን። ሞክቤል ያመሩ ዝግጅታችንን በቴክኒክ ሲመራለን አምሽቷል። እናመሰግናለን አብራችሁን ስለቆያችሁ እያመሰግን እንሰናበታለን። መልካም ምሽት፣ ነገ እንገናኝ። Con radio saggai americati.